የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዚዳንት አቶ ተሻለ ሰብሮ በተለይ ለዶቸ ቨለ በሰጡት አስተያየት ፓርቲያቸው በሰላማዊ ትግል እምነት ያለው በመሆኑ ከገዢው ፓርቲና ከሌሎች የፖለቲካ ፓርቲዎች ጋር በምክክር ለመስራት በመድረኩ ሲሳተፍ እንደነበረ ገልጿል። ባለፉት ዓመታትም በሚያለያዩና በሚያስማሙ ጉዳዮች ላይ በንቃት በመሳተፍ ለሰላማዊ ትግሉ የራሳችንን አስተዋጽኦ አበርክተናል ብለዋል ፕሬዚዳንቱም የፓርቲው ማዕከላዊ ኮሚቴ ትላንት መሰብሰቡን የገለጹት አቶ ተሻለ ሰብሮ ስለ ማዕከላዊ ኮሚቴው ውሳኔ እንዲህ ገልጸዋል። እርግጥ ነው ሌሎች የሀገራዊ ወቅታዊ ጉዳዮች፣ አንገብጋቢ ጉዳዮች ሊነሱ ይችላሉ። ግን በዋናነት መግለጽ የተፈለገው የኢትዮጵያ ራዕይ ፓርቲ ከሀገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ለተከታታይ ስድስት ዓመታት ይዞት የቆየውንና በውስጡም ሲያገለግል የቆየውን መቀመጫውን በራሱ ፍላጎትና በራሱ ውሳኔ ማክራ ምክር ቤቱ መቀመጫውን አንስቷል፣ ማለት ከዛ ለመውጣት ወስኗል። ከጋራ ምክር ቤቱ ለመውጣት ውሳኔ ላይ እንድትደርሱ ያደረጓችሁ አጀንዳዎች ምንድን ናቸው ለሚለው ጥያቄያችን አቶ ተሻለ ሲመልሱ አንደኛ፣ ስለተከሰተው ድርቅ፣ ሁለተኛ የኢትዮ ሱዳን ግዛት ወይንም ድንበር ማካለል ጉዳይ ሶስተኛ በዚህ በኦሮሚያና በሌሎችም በሀገራችን ክፍሎች ስለተቀሰቀሱት አንዳንድ እንቅስቃሴዎች ላይ ምክር ቤቱ በተጠቀሰው አንቀጽ ሀገራዊና ሕዝባዊ ወቅታዊ አጀንዳዎች በምለው ስር ተነስቶ እንዲወያይበት እና ያ ውይይት ለሕዝባችን ግልጽ እንዲሆን በመፈለግ ያቀረበው የአጀንዳ ይያዝልን ጥያቄ ከአንደኛው ድርቅን በተመለከተ ብቻ ምክር ሲቀበል ሁለቱንም አጀንዳዎች አንኳር አጀንዳዎች ውድቅ አደረገብን። አንድ ይሄ ነው። ሁለተኛ ደግሞ የብሔራዊ መግባባት የኢትዮጵያ ባይ ፓርቲ ወሳኝና መሰረታዊ የሆነ አንኳር አላማ ነው። ትልቁ የጀርባ አጥንታችን ነው። እሱንም ከባለፉት አራት አምስት ዓመታት በላይ የብሔራዊ መግባባት አስፈላጊነት ጤናታዊ የሆነ ጽሁፎችና ጥያቄዎች አቅርብን በጋራ ምክር ቤት ቀርቦ ለጋራ ምክር ቤት ከሀያ አራት ወራት በኋላ አጀንዳ ላለማየት እንኳን ሀያ አራት ወራት ታጭቶብን በመጨረሻ ላይ ኮሚቴ ተቋቋመ። ያ ኮሚቴ ገደለው። ስለዚህ እነዚህ ነገሮች የተቀመጥ ነው ህዝብንና ሀገርን በዛ መድረስ መድረክ ላይ ለመገልገልና ለማገልገል እስከሆኑ ድረስ ይህ ሊሰራበት አልተቻለም። አጀንዳ እንኳ ማንሳት አልተቻለም በሀገራዊ ጉዳይ ላይ አንድ ይሄ ነው። የመጨረሻው ምናልባት በዋናነት ምንቀት የምንጠቅሰው የቀድሞን ጠቅላይ ሚኒስትር ክቡር አቶ መለስ ዜናዊም ሆኑ የአሁኑ ክቡር አቶ ኃይለማርያም ደሳለኝም በተለያዩ ወቅቶች ከሁለት ሺህ ሁለት የምርጫ ማግስት ጀምሮ በጋራ ምክር ቤት ውስጥ በተሰባሰቡ ወይም ከተሰባሰቡ ወይም ሊሰባሰቡ ከሚችሉ የሰላማዊ ፖለቲካ ትግል ከሚያደርጉ ከማናቸውም ፖለቲካ ፓርቲዎች ጋር አብሮ መንግስታችን ይሰራል ሲሉ የሰጧቸውን ቃለ ገቧት፣ እነዚህ ከቃላት እና ከባዶ ቃላት ያለፈ ምንም ሲሰራ አልታየም። እንዲሁም ሜዳ ላይ ወይ በፓርላማ ላይ ከሚሰጠው የተስፋ ቃልና ንግግሮች ያለፈ ህይወትና ውሀያ የቋጠረ አንድን ነገር ይህን የሚባል ነገር ባለመሰራቱ ይህም አሳዝኖናል። የኢትዮጵያ ራዕይ ፓርቲ ኢራፓ ከጋራ ምክር ቤቱ ቢወጣም የሰላማዊ ትግሉን አጠናክሮ እንደሚቀጥል የገለጹት አቶ ተሻለ ይህን አቋሙን ለህዝብ ይፋ ለማድረግ በነገ ዕለት ጋዜጣዊ መግለጫ ለመስጠት ማቀዱንም አክለው ተናግረዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም